ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። ከእስራኤል እስር ቤት የወጡ አውስትራሊያውያን የአውስትሬልያ ፌዴራል መንግሥት ድጋፍ አሳፋሪ ነው አሉ። የቪክቶሪያ ነዋሪዎች ነፃ የሕዝብ ትራንስፖርት ተጠቃሚ ሊሆኑ ነው። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። እስራኤል ስር ለቀው ከወጡት ሰባት አውስትራሊያን ውስጥ አንዷ የሆነችው ጁልየት ላመንት የአውስትራሊያ መንግሥት ድጋፍ አሳፋሪ ነው ስትል አክራ ተችታለች። ላመንት እና ሌሎች ስድስት አውስትራሊያውያን በእስራኤል ቁጥጥር ስር ውለው ዘብጥያ ለመውረድ የበቁት በባህር ተጉዘው ለጋዛ ነዋሪዎች የምግብና መድኃኒት እርዳታዎችን ለማቅረብ ሲሞክሩ ነው። ጁልየት ላመንት ምንም እንኳ ለወራት በእስር እንቆያለን የሚል ስጋት ቢኖራትም ከሌሎች አውስትራሊያን ጋር ትናንት ማምሻውን እስራኤልን ለቀው ጆርዳን እንዲያርፉ ተደርገዋል። የትራንስፖርት ድጋፍም ከአውስትራሊያ መንግሥት እንዳላገኙ ገልጣለች። ከኤቢሲ ጋር ባደረገችው ቃለ ምልልስም ከእኛ መለቀቅ ጋር የአውስትሬሊያ መንግስት ፍጹም አሳፋሪ ነው፣ ከቶንም አንዳችም ድጋፍ አላደረገልንም። ከአምሳ የተለያዩ ሀገራት ዜጎች ውስጥ እኛ የመጨረሻዎቹ ነን። አሁን የምንገኘው እዚህ ነው፣ ተለቀናል። ዳግም ከማድረግም አንመለስም ብላለች። ከስር የተለቀቁት ሰባት አውስትራሊያውያን በእስራኤል ባለሥልጣናት ኃይል የተሞላበት አካላዊ ጉስቁልና እንደደረሰባቸውና ውሃና ምግብም ሳይቀርብላቸው ቀርቶ እንደነበር ተናግረዋል። እስራኤል ድርጊቱን አልፈጸምኩም በማለት አስተባበለች፣ ሲሆን የአውስትራሊያ የውጭ ጉዳይ ሚኒስትር በበኩሉ የቆንስላ ድጋፉን በመስጠት እንደሚቀጥል ገልጧል። የእስራኤል የባህር ኃይል እገዳን ጥሰው ለጋዛ ነዋሪዎች ምግብና መድኃኒት ለማቅረብ ሲሞክሩ በቁጥጥር ስር ከዋሉት የፍሎቲላ 479 ተሳፋሪዎች መካከል 472ቱ ከእስር ወጥተው ጆርዳን ይገኛሉ። የቪክቶሪያ ነዋሪዎች በበጋ ወራት በየሳምንቱ መጨረሻ ነፃ የህዝብ ትራንስፖርት ሊያገኙ ነው። ፕሪምየር ጃሲንታ አለን የነጻ ትራንስፖርቱ አስባብ የህዝብ ትራንስፖርት ተጠቃሚዎች በሜትሮ የውስጥ ለውስጥ የባቡር መስመር ግንባታ ወቅት ላሳዩት መቋቋም እናመሰግናለን ለማለት ነው ብለዋል። የነጻ ትራንስፖርቱ ከዲሴምበር መጀመሪያ አንስቶ እስከ ፌብሩዋሪ አንድ ድረስ ቀጣይ ይሆናል። አዲስ የተሾሙት የአውስትሬልያ ፌዴራል ፖሊስ ኮሚሽነር በሳቸው አመራር ወቅት የአውስትሬልያን ሉዓላዊነት ዲሞክራሲና ማኅበራዊ መስተጋብርን የሚያደናቀፉ ወንጀሎችን መከላከል የኤጀንሲያቸው ትኩረት እንደሚሆን አመላከቱ። ክሬሲ ባሬት የአውስትሬሊያ ፌዴራል ፖሊስ ዋና ኮሚሽነር ሆነው ሲሾሙ የመጀመሪያዋ ሴት ናቸው። በአውስትሬሊያ ዋና ከተሞች በ2015 እስከ ሴፕቴምበር ባሉት ወራት ውስጥ የቤት ኪራይ ዋጋ በ3.7 ፐርሰንት ከፍ ሲል በአምስት ዓመታት ውስጥ በ44 በመቶ ማሻቀቡ አንድ አዲስ ሪፖርት አስታወቀ። በሪፖርቱ መሠረት የሳምንት የቤት ኪራይ ዋጋ 700 ዶላር ክፍያን ሲያልፍ ይህ ለመጀመሪያ ጊዜ መሆኑ ነው። በኳትሊቲ የሩብ ዓመት የቤት ኪራይ ክለሳ ሲድኒ 807 ዶላር በሳምንት ወጪ ጠያቂ በመሆን በኪራይ ውድነት ቀዳሚውን ስፍራ ስትይዝ፣ ሆባርት 548 ዶላር በሳምንት ኪራይ ወጪ ዝቅተኛዋ ሆናለች። ከከተሞች ወጣ ብለው ያሉ ቤቶች ኪራይ በሳምንት 590 ዶላር መሆናቸውንም ሪፖርቱ አመልክቷል። በዚሁ ወደ ውጭ ምንዛሬ ተመናመራለን። አንድ የአውስትራሊያ ዶላር 95 ኢትዮጵያ ብር ከአርባ ሶስት ሳንቲም ይዘረዝራል። አንድ የአውስትራሊያ ዶላር 65 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 56 ዩሮ ሳንቲም ይመነዘራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያና እንስማለን። ፐርዝ ፀሐያማ ይሆናል። ዝቅተኛ 8፣ ከፍተኛ 27። አድላይድ ያካፋል። ዝቅተኛ 12፣ ከፍተኛ 19። ሜልበርን ብራ ይሆናል። ዝቅተኛ 12፣ ከፍተኛ 19። ሆባርት ካፊያ ይጨምራል። ዝቅተኛ 8፣ ከፍተኛ 17። ካምብራ ብራ ይሆናል። ዝቅተኛ 10፣ ከፍተኛ 21። ሲድኒ ብራ ይሆናል። ዝቅተኛ 20 ከፍተኛ 29። ብሪስበን ፀሐይማ ይሆናል። ዝቅተኛ 18 ከፍተኛ 30። ዳርዊን ፀሐይማ ይሆናል። ዝቅተኛ 26 ከፍተኛ 34። አዲስ አበባ በአብዛኛው ፀሐያማ ሆኑ ይውላል። ዝቅተኛ 12 ከፍተኛ 20። ዜናዎቹን ከማጠቃለላችን በፊት ርዕሰ ዜናዎቹን ደግመን እናስምልን። ከእስራኤል እስር ቤት የወጡ አውስትራሊያውያን የአውስትሬልያ ፌዴራል መንግሥት ድጋፍ አሳፋሪ ነው አሉ። የቪክቶሪያ ነዋሪዎች ነጻ የሕዝብ ትራንስፖርት ተጠቃሚ ሊሆኑ ነው። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው።